ሰኔ 11 2014 ዓ.ም በኦሮሚያ ክልል ወለጋ ጊምቢ ወረዳ ቶሎ ቀበሌ በንጹሐን ላይ የደረሰውን ጭፍጨፋ ተከትሎ በተለያዩ አንዳንድ የአማራ ክልል አካባቢዎች ድርጅቱን የሚያወግዙ ሰልፎች ሲካሄዱ ሰንብተዋል። አንዳንድ ሰልፎች ደግሞ ኃይል በተጨመረበት ሁኔታ በጸጥታ ኃይሎች እንዳይካሄዱ ተደርገዋል። ባለፈው ሳምንት መጨረሻ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ በተመሳሳይ የወለጋውን ጭፍጨፋ በመቃወም ሰላማዊ ሰልፍ መደረጉና በሰላም መጠናቀቁን አንድ የከተማ ኗሪ አመልክተዋል። ሮብለት ይመስለኛል የወለጋ ጋር በተያያዘ ሰልፍ ልጆች ወጡ። የወለጋን አማራ የተፈጸመውን ግፍ ለምን መንግስት እውቅና ሰጥቶ በተገቢው መንገድ እንትን አይልም? የሚል የብቃ አማራ ጅኖሳይዴ ወደሚል አስተሳሰብና አንዳንድ ነገሮች ይዘው ወጡ። እዚያ በሰላም ነው የተጠናቀቀው። ሆኖም ከሰልፉ በኋላ ሰልፉን አስተባብረዋል ተብለው የታሰሩ ወጣቶች እንዲፈቱ የመንግስት አካላት ቢጠየቁም ጉዳዩ በፍርድ ቤት መጠናቀቅ አለበት የሚል ምላሽ በመሰጠታቸው በነዋሪዎችና በመንግስት የጸጥታ ኃይሎች መካከል በተፈጠረው አለመረጋጋት ሕይወት መጥፋቱን እኚሁ ያይን ማይለዶች ብሌ ተናግረዋል። ጋር ያገናኙት በሌላ ኬዝ ሁን አላውቅም። ታሰሩ የሆኑ ተማሪዎች ደግሞ ወደዚያ አካባቢ ላይ እንቅስቃሴ ሲያደርጉ እነሱንም እንደ ዱላም ተበተኑ ብሎ እንደ ማባረርም እንደ ግርፊያም፣ እነኚህ ነገሮች ተደማምረው የታሰሩት ይፈታልን ወደሚል ማህበረሰብ እንቅስቃሴ ይጀምራል። ያ በኋላ ሽማግሌ ገባ፣ ከታሰሩት ሰዎችን ለማስፈታት የመንግስት አካልም ፍርድ ቤት ሳያውቀው አንፈታም የሚል ሽማግሌዎቹ መልስ ሰጣቸው። ከዚያ በኋላ ህዝቡም ከዚያ አልሄድም አለ። ምሽት አንድ ሰዓት አካባቢ ላይ ብዛት ያለው ጥቂነ የተኮሰው በቃ ከተማውን አወጠ። ከተለያየ አቅጣጫ ተኩስ እየተሰማ ብዙ ሰዎች ሞተዋል። እንደ አይን ማኙ ባለፈው አርብ በተፈጸመው በዚሁ ጥቃት ከሰባት እስከ ስምንት የሚሆኑ ሰዎች መገደላቸውን አረጋግጫለሁ ብለዋል። እንኳ ከማቀው እዚህ ፍርፍር የሚባለው አካባቢ ላይ የሆኑ ሰዎች ቦምብ ፈንድቶ ቤታቸው። ይሄ የመንግስት ችግር አይደለም፣ ያው ቤት ውስጥ የተፈጠረ እንትን ነው። እነርሱን ይዞ ወደ ህክምና ሲሄድ በመንገድ ላይ እንዴት እንዴት አይነት ልጆች ሁለት ልጆች እንደገና ተገደሉብን። ምንም ውስጥ የሌሉ ልጆች ማለት ነው፣ ንጹሀን ከዚያ ተመቱ። እንግዲህ በእርግጥ ያው ማህበረሰቡ የሚያወራው ከላይ ከደብረ ብርሃን የመጣ ልዩ ኃይል እዚህ አካባቢ ላይ ነበር ነው የሚሉት። ሹፌሩ እና እንድ ሊቆሰሉ በቆሎ የምጠብስና ምሽት ነበረ። እሷም በዚያው በነበረው ጥይት ሞተች። ኦልሞስት ሰባ ስምንት የሚደርሰው እኔ እንኳን ማቀው የሞተ ሰው አለ። ሌላው የሸዋሮ ቤት ነዋሪም የነበረውን ሁኔታ በመግለጽ የሟቾቹን ቁጥር ወደ አስራ ሁለት አደርሰውታል። ህዝቡ በቁጭትና በስሜት በራሱ ፍላጎት ወጥቷል። ቁጣውን በሰላማዊ መንገድ ሲገልጽ ነበረ። በሰልፉ ላይም የተፈጠረ ምንም አይነት ግጭትም አልነበረም፣ እስከ ምሽቱ አንድ ሰዓት አካባቢ ድረስ እዛው ፖሊስ ጣቢያ በር ላይ በሰላማዊ መንገድ ልጆቹን ፍቱልን እያሉ ጥያቄያቸውን ሲያቀርቡ ከምሽቱ አንድ ሰዓት አካባቢ ንጹሐን ላይ ጥይት በመተኮስ አግድም ከአስራ ሁለት ያላነሱ ንጹሐን ሞተዋል። የአማራ ብሔራዊ ንቅናቄ አብኔ የብሔራዊ ጽህፈት ቤት ኃላፊ ዶክተር ቴዎድሮስ ተክለማርያም ሸዋሮቢት ከተማ ውስጥ ከነበረው አለመረጋጋት ጋር በተያያዘ አመራሮቹና አባላቱ መታሰራቸውንና ከእስር እንዳልተፈቱ ገልጸዋል። በሸዋሮቢት ከተማ ወለጋ ላይ በቶሌ ቀበሌ በአማራ ተወላጁ የደረሰውን ጭፍጨፋ በመቃወም ሸዋሮቢት ከተማ ሕዝብ ሰላማዊ ሰልፍ አድርጎ ነበር። ይህንን ሰልፍ ያስተባበሩት በርካታ ሰዎች ናቸው። ነገር ግን ከዚህ ውስጥ የአብን አባላትም አመራሮችም ነበሩበት እንደ ከተማው ነዋሪ። እና በዚህ ምክንያት የቀወት ወረዳ የአብን ሰብሳቢ የአብን አባላት ታስረዋል። ሁለት አመራሮች አሉ፣ እስካሁን አልተፈጥሩ የችግሩን መነሻና በሁለቱም አካላት በኩል የደረሰውን ጉዳት እንዲያስረዱ ለሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለአቶ እንዳለ ገብረመድህን ደውለን ነበር። ይህንን መረጃ ለተጨማሪ አስተያየት ለአማራ ክልል ሰላምና ጸጥታ ቢሮ ኃላፊና ለሰሜን ሸዋ ዞን ዋና አስተዳዳሪ ብንደውልም ስልካቸው አይነሳም። የሰሜን ሸዋ ዞን ሰላምና ጸጥታ ኃላፊ ደግሞ ጉዳዩን የሸዋሮቢት ከተማ አስተዳደር እንደሚመለከተው ገልጸውልናል። የሸዋሮቢት ከተማ ከንቲባ ደግሞ ስልካቸው ዝግ ነው። ዓለምነው መኮንን ለዶችቬሌ ራዲዮ ባህር ዳር